The Voice of America. በዩናይት ስቴትስ ማዕከላዊ ምዕራብ ክፍለ ግዛቷ ሚነሶታ የሚኒያፖሊስ ከተማ ጥቁር አሜሪካዊው ጆርጅ ፍሎይድ ከፖሊስ እጅ ሳለ ሕይወቱ ማለፉን ተከትሎ የተቀሰቀሰው ሰላማዊ ተቃውሞ ወደ ህውከት አምርቷል። በአገሪቱ ዙሪያ ዘረፋ፣ ንብረት የማቃጠልና ሌሎችም የህውከት ድርጊቶች ተፈጽመዋል። በትላልቆቹ የአሜሪካ ከተሞች የሰዓት እላፊ የታወጀና ህግ አስከባሪዎች በብዛት የተሰማሩ ቢሆንም በዘር መድሎ ጉዳይ ሲንተከተክ ከቆየው ውጥረት እየገነፈለ መሆኑን የአሜሪካ ድምጹ ኬን ፋራቦ ከቺካጎ ዘግበዋል። ቆንጅታየ ሌሎችንም ዘገባዎች አክላ እንደሚከተለው ታቀርበዋለች። ከዋሽንግተኗ ሲያትል ከተማ አንስቶ እስከ መዲናዊቱ ዋሽንግተን ዲሲ ባያሌ የአሜሪካ ከተሞች ቀኑን በሰላም የተካሄዱ የተቃውሞ ሰልፎች ፀሐይ ስትጠልቅ ወደ ሁከት ንብረት ማውደምና ቃጠሎ ተቀይረው ያደሩበት በበርካታ አሰርት ያልታየ ሁከት። የአስራ ሁለት ክፍለ ግዛቶች ሀገረ ገዢዎች ሁከቱን እንዲያስቆሙ ስርዓት እንዲያስከብሩ የብሔራዊ ዘብ ወታደሮችን አሰማርተዋል። ጆርጅ ፍሎይድ ባለፈው ሳምንት ሰኞ በፖሊስ እጅ እንዳለ ህይወቱ ማለፉን ተከትሎ ውጥረቱ ተቀጣጥሏል ጆርጅ ፍሎይድን መሬት ላይ አጋድሞ በጉልበቱ አንገቱን አንቆ የያዘው የሚኒያፖሊስ ከተማው ፖሊስ ዴሪክ ሼቬን የሦስተኛ ደረጃ የግድያ ወንጀል ክሶች ተመስርተውበታል ተቃዋሚ ሰልፈኞች ይህ በቂ አይደለም ደግሞም በአድራጎቱ የተካፈሉት ሌሎቹም ፖሊሶች ሊከሰሱ ይገባል ብለው ጠይቀዋል ከሚኒያፖሊስ የተቃውሞ ሰልፈኞች አንዱ ለአሶሽየትድ ፕሬስ ሲናገር ለሕዝቤ ለውጥ ለማምጣት ነው የምፈልገው። እስከ መቼ ነው ይህ አድራጎት የሚቀጥለው? ለውጥ መምጣት አለበት። በማውራት በማኅበራዊ መገናኛዎች ላይ በመውጣት ለውጥ አይመጣም። የታወቀ ነው። በቃ ይኸው ነው። በአሶሺየትድ ፕሬስ ዘገባ መሰረት ካለፈው ሳምንት ሐሙስ ዕለት ወዲህ በሀያ ሁለት ከተሞች የንግድ ቤቶች ከተቃጠሉባቸው ፖሊሶች ከቆሰሉባቸውና ብዙ ሰልፈኞች ከተገደሉባቸው ሁከቶች በተያያዘ ወደ 1700 የሚጠጉ ሰዎች ታስረዋል። የጆርጅ ፍሎይድን ህልፈት ተከትሎ የተቀሰቀሰው ተቃውሞ ከዩናይትድ ስቴትስ ውጭም ተዛምቷል። በለንደን ጎዳናዎች በብዙ መቶዎች የተቆጠሩ ሰዎች ታስረዋል። የጆርጅ ፍሎይድን ህልፈት ተከትሎ የተቀሰቀሰው ተቃውሞ ከዩናይትድ ስቴትስ ውጭም ተዛምቷል። በለንደን ጎዳናዎች በብዙ ቶች የተቆጠሩ ሰዎች ሰልፍ አካሂደዋል። ከለንደኑ ሰልፍ ተካፋዮች አንዱ ጥቁሮችና ነጭ ያልሆኑ ሁሉ ለመቶ ዓመታት ያህል ግፍ ሲፈጸምባቸው በየጎዳናው ሲገደሉ አይተናል። እየባሰበት እንጂ እየተሻለው አይመጣም። በቃን። የማይሰሙን ከሆነ እኛም ጩኸታችንን እያበረታን ማሰማታችንን እንቀጥላለን። አንዳች ነገር እስኪደረግ ደግሞ አናቆምም። በቅቶናል። ይህ የምታየው የመረረው ሕዝብ ነው፣ እዚህ የተሰበሰበው። ለውጥ መምጣት ያለበት ጊዜ ነው። የሚኔሶታ ዲሞክራት የዩናይትድ ስቴትስ ተወካዮች ምክር ቤት አባሏ ኢላን ኦማር በሀገር አቀፍ ደረጃ የለውጥ እርምጃ ሊወሰድ ይገባል ነው ያሉት። በሀገራችን እያየን ያለነው ሁከት በዚህ በአሁኑ ግድያ ምክንያት ብቻ የመጣ አይደለም በብዙ ሰዎች ላይ ሲፈጸም የኖረ ተግባር ስለሆነና በርካቶች የፍትህ መጓደል ስለደረሰባቸው ነው። ፕሬዝደንት ዶናልድ ትራምፕ ቅዳሜ ዕለት የዩናይትድ ስቴትስ ጠፈርተኞች በስኬት ወደ ጠፈር መምጠቃቸውን ተከትሎ ባሰሙት ንግግር ላይ የተቃውሞ ሰልፎቹን አስመልክተው ሰላማዊ ተቃውሞን እደግፋለሁ፣ ሕግ ለሚጥሱና ንብረት ለሚያወድሙ ግን ትዕግስት የለኝም ብለዋል። The memory of George Floyd is being dishonored. የጆርጅ ፍሎይድን መታሰቢያ ረብሸኞች፣ ዘራፊዎችና ሥርዓት አልበኞች እያጎደፉት ናቸው። ሁከቱንና ንብረት ማውደሙን የሚመሩት ደግሞ አንቲፋዎችና ሌሎችም ግራ ጽንፈኛ ቡድኖች ናቸው። ንጹሐንን የሚያሸብሩ፣ የሥራ መስኮችን የሚያጠፉ፣ የንግድ ቤቶችን የሚያወድሙ፣ ሕንፃ የሚያቃጥሉ እነርሱ ናቸው። የፕሬዝደንቱ የብሔራዊ ጸጥታ አማካሪ ሮበርት ኦብራያንም ልክ ናቸው ሲሉ ተከላክለዋል። በአድራጎቱ ፕሬዝደንቱ ተቆጥተዋል። እኛንም ሁላችንንም አስቆጥቶናል። መቆም ያለበት ጉዳይ ነው። ኤፍቢ አይ ፌዴራል የምርመራ ቢሮው አንቲፋን እንዲመረምርና የእነዚህን የኃይል ተጠቃሚ ረብሸኞች አድራጎት ሥረ መሠረቱን እንዲያገኘው ነው ጥር የምናቀርበው ደግሞም እነርሱ ከሰላማዊ ተቃውሞ ሰልፈኞች ጋር ተደባልቀው መታየት የለባቸውም። ሰላማዊ ተቃውሞ ሰልፈኞች ጎዳና ላይ የመሰለፍ መብት አላቸው። ይህም ነው አሜሪካን ከብዙ ሀገሮች ልዩ የሚያደርጋት። ቁጥሩ የበዛ ህዝብ ለተቃውሞ ሰልፍ በመውጣቱ የኮቪድ-19 ቫይረስ ስርጭት ይባባሳል የሚል ስጋት ተፈጥሯል። በዓለም ዙሪያ በበርካታ የዩናይትድ ስቴትስ ከተሞች የሚሰማው ፍትህ ከሌለ ሰላም የለም መፈክር እያስተጋባ ነው። ዛሬ በኒውዚላንድ ኦክላንድ ከተማ በሺዎች የተቆጠሩ የድጋፍ ሰልፍ አካሂደዋል። ትናንትና በእንግሊዝ፣ ብራዚል እና ካናዳ እንዲሁም ሌሎች ሀገሮች ሰልፎች ተደርገዋል። ዴንማርክ እና ጀርመን ውስጥም እንዲሁ። በአምባገነን መንግስታት ስር ካሉ ሀገሮችም በሚኒያፖሊስ ፖሊሶች ስለተፈጸመው አድራጎት ትችት ተሰንዝሯል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ አሁን የሚታየው አለመረጋጋት በሀገሪቱ ያለው ዘረኝነትና የፖሊሶች የኃይል ተጠቃሚነት ምን ያህል የከፋ ደረጃ ላይ እንዳለ ያመለክታል ብለዋል። በቅርብ ዓመታት በተቃዋሚዎቿ ላይ የከፋ የኃይል ጥቃት ያደረሰችው የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ደግሞ የዩናይትድ ስቴትስ ባለስልጣናት፣ በህዝባችሁ ላይ የምትፈጽሙትን ጥቃት አቁሙ፣ ህዝቡን ትንፋሽ አትከልክሉት ሲሉ ተደምጠዋል። በሌላ በኩል ኔትፍሊክስ፣ ጉግል፣ ሲቲ ባንክን ጨምሮ በርካታ ኩባንያዎች ላገር አቀፉ ተቃውሞ እንቅስቃሴ ድጋፋቸውን አሰምተዋል።